the voice of America. የአስቸኳይ ጊዜ አዋጁ ለስድስት ወራት ተግባራዊ እንደሚደረግ የኢትዮጵያ መከላከያ ሚኒስትር ሲራጅ ፈጌሳ ገለጹ። አዋጁ ለመጪዎቹ ስድስት ወራት ተግባራዊ ሆኖ የሚቆየው በአስራ አምስት ቀናት ጊዜ ውስጥ ለሕዝብ ተወካዮች ምክር ቤት ቀርቦ ከጸደቀ በኋላ እንደሚሆንና አካባቢዎች ላይ ተግባራዊ እንደሚደረግ ሚኒስትሩ ዛሬ ለጋዜጠኞች በሰጡት ማብራሪያ አመልክተዋል። መግለጫው ከብሔራዊ የደህንነት ምክር ቤት የተሰጠ መግለጫ የሚል ሲሆን መግለጫውን የሰጡት ደግሞ የመከላከያ ሚኒስትሩና የብሔራዊ የደህንነት ምክር ቤቱ ጽህፈት ቤት ኃላፊ አቶ ሲራጅ ፈጌሳ ናቸው። እስክንድር ፍሬው መግለጫውን ተከታትሎ ተከታዩን ዘገባ ልኳል። የብሔራዊ ደህንነት ምክር ቤት ጽህፈት ቤት ኃላፊ የሆኑት የመከላከያ ሚኒስትር ሲራጅ ፈጌሳ ዛሬ የሰጡት መግለጫ ትናንት የወጣውን አዋጅ ዝርዝር ሁኔታዎች ያብራሩበት ነው። እርሳቸው እንዳሉት የአስቸኳይ ጊዜ አዋጁ እንዲታወጅ በቅድሚያ የተወሰነው የገዢው ፓርቲ ስራ አስፈጻሚ ኮሚቴ ባካሄደው የአስራ ሰባት ቀናት ስብሰባ ወቅት ነው። በዚህ ጉዳይ ላይ ገዢ ፓርቲውም ጭምር ውይ ተካሄደዋል። ለአስራ ሰባት ቀን በቆየው የመጀመሪያው ግምገማ ላይ ገምግቦ ለውጡ በ15 ቀን ውስጥ የማይመጣ ከሆነ ወደ አስቸኳይ ጊዜ መግባት አለብን ብሎ በሙሉ ድምጽ ወስኖ ነበር እየተለየው። ነገር ግን ከዛ በኋላ በነበሩት ሂደቶችም ጭምር ሂደቱን እንደገና እየገመገም ለውጡን ለማየት ሙከራ አድርገናል። ከመሻሻል ይልቅ ከጊዜ ወደ ጊዜ ሁኔታዎች በተለያዩ መልክ እየቀያየሩ የቀጠለ መሆኑን ነው ማየት የተቻለው። ስለዚህ ይህን መነሻ አድርገን ትላንትና በሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጁ ቀርበዋል። የሚኒስትሮች ምክር ቤትም በሙሉ ድምጽ ይህን የአስቸኳይ ጊዜ አዋጅ መታወጅ ያለበት ብሎ ወስኖ ከትላንት ማታ ጀምሮ ተግባራዊ መሆን ጀምሯል። የአዋጁ ዝርዝር ለጋዜጠኞች አልተሰጠም። መግቢያውን ጨምሮ አምስት ክፍሎች ያሉት መሆኑን ግን ሚኒስትሩ ጠቅሰዋል። አዋጁ ለስድስት ወራት የሚቆይና በመላው አገሪቱ ተፈጻሚ የሚሆን እንደሆነም አመልክተዋል። አዋጁን ተከትሎ የተቋቋመው የአስቸኳይ ጊዜ አዋጅ ኮማንድ ፖስት የሚወስዳቸውን እርምጃዎች ሚኒስትሩ ጠቃቅሰዋል። ይህ በሰፈረበት የአዋጁ ክፍል ወደ አስራ ስምንት የሚጠጉ ንዑስ አንቀጾች መኖራቸውንም ነው ያስረዱት። በንባብ ካሰሟቸው መካከልም የሚከተሉት ይገኙበታል። በአስቸኳይ ጊዜ የሚወሰዱ እርምጃዎች የአስቸኳይ ጊዜ ኮማንድ ፖስት ህገ መንግስቱንና ህገ መንግስታዊ ስርአቱን ለማስከበር እና ከአደጋ ለመጠበቅ የህዝብና የዜጎችን ሰላምና ጸጥታ ለማስጠበቅ አስፈላጊ ነው ብሎ ሲያምን ማንኛውም ሁከት ብጥብጥና በህዝቦች መካከል መጠራጠርና መቃቀር የሚፈጥር ይፋዊ ሆነ የድብቅ ቅስቀሳ ማድረግን፣ ጽሁፍ ማዘጋጀትና ማተምና ማሰራጨትን፣ ትዕይንት ማሳየትን፣ በምልክት መግለጽን ወይም መልእክትን በማንኛውም ሌላ መንገድ ለህዝብ ይፋ ማድረግን ይከለክላል። ማንኛውም የመገናኛ ዘዴ እንዲዘጋ ወይም ደግሞ እንዲቋረጥ ሊያደርግ ይችላል። የህዝብና የዜጎች ሰላምና ጸጥታ ለማስጠበቅ ሲባል የአደባባይ ሰልፍና ሰልፍ ማድረግን፣ መደራጀት፣ በቡድን ሆኖ መንቀሳቀስ ይከለክላል። ዝርዝሩ በመመሪያ ይወጣል። በአዋጁ መሰረት ያለ ፍርድ ቤት ትእዛዝ ሊወሰዱ የሚችሉ እርምጃዎች እንዳሉ ማብራርተዋል። ሚኒስትሩ በህገ መንግስቱና በህገ መንግስታዊ ስርአቱ ላይ የሚቃጡ ወንጀሎችን የጠነሰሰ፣ የመራ፣ ያስተባበረ፣ የጣሰ ወይም ደግሞ በማንኛውም መንገድ በወንጀል ድርጊቱ የተሳተፈ ወይም ተሳትፏል ተብሎ የሚጠረጠረን ማንኛውም ሰው ያለ ፍርድ ቤት ትእዛዝ በቁጥጥር ስር ያደርጋል። ተገቢውን ማጣራት በማድረግ በመደበኛው ህግ ተጠያቂ እንዲሆን ያደርጋል። ወንጀል የተፈጸመባቸው ወይም ደግሞ ሊፈጸምባቸው የሚችሉ እቃዎችን ለመያዝ ሲባል ማናቸውንም ቤት ቦታ፣ መጓጓዣ ለመበርበርና እንዲሁም ማናቸውንም ሰው ለማስቆም ማንነቱን፣ ለመጠየቅ፣ ለመፈተሽ ይቻላል። በብርበራ ወይም በፍተሻ የተያዙ እቃዎችን በማስረጃነት ለፍርድ ቤት መቅረባቸው እንደተጠበቀ ሆኖ ተጣርቶ ለባለመብቱ ይመለሳል። የሰዓት እላፊ ተፈጻሚ የሚሆንበትን ሁኔታ ይወስናል። ለተወሰነ ጊዜ አንድን መንገድ አገልግሎት መስጫ ተቋማት ለመዝጋት እንዲሁም ሰዎች ለጊዜው በተወሰነ ቦታ እንዲቆዩ ወደ ተወሰነ አካባቢ እንዳይገቡ ወይም ደግሞ ከተወሰነ ቦታ እንዳይንቀሳቀሱ ይደረጋል። ሊወሰዱ የሚችሉ ሌሎች እርምጃዎችም በሚኒስትሩ ተጠቃቅሰዋል። በአዋጁ ሊወሰዱ የሚችሉ እርምጃዎች በቀጣይነት በሚወጡ የአፈጻጸም መመሪያዎች በሚገባ እንደሚዘረዘሩም አስታውቀዋል። ሚኒስትሩ አክለው እንዳሉት በዚህ አዋጅ መሰረት ሰባት አባላት ያሉት የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ይቋቋማል። አዋጁ በ15 ቀናት ውስጥ ለሕዝብ ተወካዮች ምክር ቤት ቀርቦ እንዲጸድቅ እንደሚደረግም ገልጸዋል። ለተቃዋሚ ፓርቲዎችም ያስተላለፉት መልእክት ነበር። የተቃዋሚ ፓርቲዎችም ጭምር በዚህኛው አሁን በወጣው አዋጅ ላይ ተፈጻሚነቱ ላይ የማገዝ የመተባበር የሀገሪቷ ሰላምና መረጋጋት እንዲመጣ ወደ ነበረበት ቦታ እንዲመለስ በማድረግ ሂደት የራሳቸውም የበኩላቸው ሚና እንዲወጡ በዚህ አጋጣሚ ለማሳሰብ እወዳለው ምክንያቱም ለሁላችንም የጋራ ሀገር ሲኖር ነው። ተቃዋሚም፣ ተሸናፊም ሁሉም ተወዳድሩ በዚህ ቸገር ዲሞክራሲያዊ ስልጣን ሽግግርም ማድረግና የህዝቡን ሰላምና ልማት የምንፈልገውን ነገር ማሳከት የምንችለውና ስለዚህ፣ የሰላም ጉዳይ የአንድ ፓርቲ ወይም የአንድ ወገን ጉዳይ አይደለም፣ የጋራ ጉዳይ ነው። በዚህ መንፈስ ሁሉም አካላት በጋራ ተባብረው በአጭር ጊዜ ውስጥ ያለው ሁኔታ ልንቀይር ይገባል የሚል አደራ ማስፈልጋለሁ። አመሰግናለሁ። ሚኒስትሩ ሲራጅ ፈጌሳ ከጋዜጠኞች ለተነሱ የተ የተወሰኑ ጥያቄዎችም ምላሽ ሰጥተዋል። የሽግግር መንግስት እንዲቋቋም የሚቀርቡ ጥሪዎችን በተመለከተ ለቀረበው ጥያቄ ተከታዩን መልሰዋል። የሽግግር መንግስት እንዲቋቋም የሚፈልጉ አካላት ሊኖሩ ይችላሉ። ይሄ ይሄ መንግስት ግን በህገ መንግስት የተቋቋመ መንግስት ነው። ህገ መንግስታዊ ስርአቱን ተከትሎ በህዝብ ምርጫ የተቋቋመ መንግስት ነው። ስለዚህ በህዝብ ምርጫ የተቋቋመን መንግስት ከህዝብ ፍላጎት ውጭ፣ ከህገ መንግስታዊ አሰራር ውጭ ህገ ወጥ በሆነ መልክ ሌላ የሽግግር መንግስት ለመመስረት የሚፈልግ ሰው ካለ የተሳሳተ ነው ቦታ የሚለው ስለዚህ እንደዚያ ያሉ ሰዎች ካሉ ወይም አካላት ካሉ በዚህ መልክ የተዘጋጀ ወይም ደግሞ በዚህ መልክ የሚፈልግ ህዝብም እንደሌለ ለዚህ የተዘጋጀ በአሁኑ ሰዓት መንግስትም እንደሌለ መግለጽ ተገቢ ይመስለኛል። አሁን ካለው ሁኔታ አንጻር የአገሪቱ ጦር ስልጣን የሚቆጣጠርበት እድል ይኖር እንደሆነም ተጠይቀዋል። ሚኒስትሩ በኢትዮጵያ መፈንቅለ መንግስት የሚካሄድበት እድል እንደሌለ ነው ያብራሩት። እቺ ሀገር በጦር ከሚገዛ አገዛዝ ከተገላገለች ከሀያ ስድስት አመት አካባቢ ሆኗታል። አሁን የምትደራደረው በህገ መንግስት ነው የምትደራደረው ሰራዊታችን ከምን ጊዜውም በላይ በህገ መንግስቱ የታነጸ በህገ መንግስቱ የተቀረጸ ህዝባዊ ሰራዊት ነው። ስለዚህ ለህገ መንግስቱ መከበር በጽናት የሚቆም ነው። ለህገ መንግስታዊ ስርዓት መከበር በጽናት የሚቆም ነው። ስለዚህ በህገ መንግስቱ መሰረት ለተመረጠ ሲቪል አስተዳደር የሚገዛ ያንም የሚጠብቅ ነው። በፈንቅለ መንግስት የሚያካሄድ ሰራዊት የለንም እኛ ሀገር ላይ በዚህ አመለካከት የተገነባም ሰራዊት የለንም። ስለዚህ ከዚህ አንጻር እንደዚህ አይነት ነገርም የለንም። በዚህ የሚታሰብም ነገር የለም ስለዚህ ሊሆን የሚችለው ነገር ቢኖር የተፈጠረውን አለመረጋጋት የተፈጠረውን እውቀትና ብጥብጥ ወደ ነበረበት እንዲመለስ ግን በህገ መንግስቱና በአስቸኳይ ጊዜ አዋጁ መሰረት የተሰጠውን ተልእኮ ብቻ ነው የሚፈጽሙ ለዚህም የሚገዛ ነው የሚሆኑ። ስለዚህ ይሄ በደንብ መወሰድ ያለበትና ከዛ ውጭ ሊሆን የሚችል ነገርም እንደሌለም እንደማይታሰብም ግልጽ መሆን ያለበት ይመስለኛል። የመከላከያ ሚኒስትር ሲራጅ ፈጌሳ ዛሬ በሰጡት መግለጫ ከጋዜጠኞች ለተነሱ ሌሎች ጥያቄዎች ምላሽ ሰጥተዋል። የህዝብ ተወካዮች ምክር ቤት መቼ በአዋጁ ላይ እንደሚነጋገር ግን አላመለከቱም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።